ኢዴፓ በገዢው ፓርቲ ኢህአደግ ላይ ያቀረበው ቅሬታ በሀገር አቀፍ የፖለቲካ ፓርቲዎች ሊጣራ ነው። ሐምሌ 12 ጠርቶት የነበረውን ስብሰባ የሰረዘው ኢዴፓ ሊቀሰቅሱ የወጡ አባሎቹና አመራሮቹ በፖሊስ ታግተው እንደዋሉ መግለጡ ይታወሳል። እስክንድር ፍሬው ነው የላከልን የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የምርጫ ስነ ምግባር ደንቡን የፈረሙ ተቃዋሚዎችና ገዢው ፓርቲ የሚሳተፉበት ያገራቀፉ የፖለቲካ ፓርቲዎች ምክር ቤት አባል ነው። ሐምሌ 12 2006 ዓ ም ሊያካሄድ የነበረውን ህዝባዊ ስብሰባ የሰረዘው ይህ ተቃዋሚ ፓርቲ ለዚህ ምክንያቱ በአባሎች ላይ የደረሰው ጫና ነው ባይ ነው። ለዚህ ስብሰባ ቅስቀሳ ሊያደርጉ የወጡ አባሎቹና አመራሮቹ በፖሊስ ታግተው መዋላቸውን ደግሞ በማሳያነት መጥቀሱ ይታወሳል ሰሞኑን በተካሄደው የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ የዴፓ ቅሬታ አቅርቧል ውይይትም ተደርጎበታል ቅስቀሳዬ ተደናቀፈብኝ ያለው ይህ ተቃዋሚ ፓርቲ ቅሬታውን ያቀረበው በገዢው ፓርቲ ኢህአዴግ ላይ መሆኑን ፕሬዝዳንቱ ዶክተር ጫኔ ከበደ ለቪኦኤ አብራርተዋል ሁሉም የጋራ ምክር ቤት ፖለቲካ ፓርቲዎች አባላት አሉ ኢህአዴግም አንዱ ፖለቲካ ፓርቲዎች የጋራ ምክር ቤት አባል እንደመሆኑ መጠን ወኪሎች አሉት። የኢህአዴግ ወኪሎች አሉት። ከዚህ አንጻር ጉዳዩን በጥልቀት ከተወያየን በኋላ ኮሚቴ በዝርዝር ጉዳዩን አይቶ ወደፊት የጋራ ምክር ቤቱ ያጋጠመውን የአሰራር ክፍተት ወይም የህግ ክፍተት ካለም ያንንም መርምሮ ወደፊት ለሚኖረን አሰራር አቅጣጫ ይዞ እንዲመጣ የእኛንም ያቀረብነውንም አቤቱታ፣ ሁለት ከረር ያሉ ነጥቦችን ነው የጠየቅነው። አንደኛ የመንግስት አካ አካላት መንግስት እንዲሰሩለት አዘጋጅቶ ቀጥሮ እያሰራቸው ያሉ የፖሊስ አካላት ና የደህንነት አካላት መሆናቸውን በአጽንኦት ጠቅሰን እኛን ስብሰባ ቅስቀሳ እንዳናደርግ ያገዱን አካላት ናቸው። እነዚህ አካላት እና እነኚህ መጠየቅ ስላለባቸው በጉዳዩ ላይ አጥኚው ኮሚቴ ይህንን ጉዳይ በአስቸኳይ አጥንቶ አቅርቦ መንግስት ለሕዝብ ማብራሪያ እንዲሰጥ ነው አንዱን የጠየቅነው ጥያቄ። ሁለተኛ፣ ይህንን ያደረጉ አካላት ጥፋተኛ ሆነው ከተገኙ በሕግ የሚጠየቁበትን አግባብ የዚህን ማቅጣጫ ይዞ እንዲመጣ ነው። በነዚህ ጉዳዮች ላይ ውሳኔ ከሰጠንም በኋላ መጪው ምርጫ ዘመን በመሆኑ ምክንያት እኛም ስጋት ስላለን፣ በዚህ ጉዳይ መቀጠል ፓርቲያችን በጣም እየሰጋ ስለሆነ ወደፊት በሰላማዊና በዲሞክራሲያዊ መንገድ ህዝባዊ ስብሰባዎችን ማድረግ የሚገባን ከሆነ የጋራ ምክር ቤቱ የህግ ክፍተት አለበት ማለት ነው። ስለዚህ ይሄ የጋራ ምክር ቤት ይህንን ክፍተት የሚሞላበት አስቸኳይ የሆነ መፍትሄ ይዞ እንዲመጣና እኛም ቀጣይ ስራዎቻችንን በተሟላ መልኩ መስራት እንድንችል ይህንን ገዥውም ፓርቲም ሆነ መንግስት ሀላፊነታቸውን ሀላፊነቱን እንዲወስዱ የሚል ጥያቄ ነው ያቀረብ ነው። ስለዚህ ይሄ ምንም ልዩነት በሌለው ሁኔታ ሁሉም የጋራ ምክር ቤት የፖለቲካ ፓርቲዎች የተስማሙበትና ኮሚቴውን ተቋቁሞ በአጭር ጊዜ ውስጥ መልስ ይዞ እንዲመጣ ይህንን አሳይመንት ይዞ ነው የተለያየው። መቼ ነው ውጤቱ የሚታወቀው? ዶክተር ጫኔ፣ ሌላው ጥያቄ ደግሞ ኮሚቴ ተቋቋመ ሲባል እናንተም ጭምር ያላችሁበትን እዛው አባላት የሆናችሁ የጋራ ምክር ቤቱ አባላት የሆናችሁ ፓርቲዎች አባል የሆናችሁበት ኮሚቴ የተቋቋመው አጣሪ ኮሚቴው ልክ ነው። ያ የራሳችን የሆነ አሰራር አለው። ቅሬታ በሚያቀርቡበት ሰዓት ቅሬታውን ያቀረቡ አካላትና ቅሬታ የቀረበበት አካል ሌሎች ኮሚቴዎችን ጨምሮ ሌሎች ፓርቲዎች የተመረጡ ሌሎች ፓርቲዎችንም ጨምሮ እዛ ላይ በተስማማንበት መሰረት እኛንም የተከሰሰውንም ኢህአዴግንም ጨምሮ ሌሎች ሶስት የፖለቲካ ፓርቲዎች ያሉበት ኮሚቴ ተቋቁሞ ነው ጉዳዩ እንዲያጠራ የተደረገው። እዚህ ላይ ቅሬታ አቅራቢው ኢዴፓ ነው፣ ቅሬታ የቀረበበት ኢህአዴግ ነው ተብሎ ነው የሚወሰደው። ትክክል ነው። ቅሬታውን እንዲያጠራ የተቋቋመው ኮሚቴ ስራውን በፍጥነት እንደሚያጠናቀቅ ተስፋ ያደረጉት የኢዴፓው ፕሬዚዳንት ሌሎች ህዝባዊ ስብሰባዎችን የሚያደርጉት ከዚህ በኋላ መሆኑን አስታውቀዋል። በቅድሚያ በመቀሌና በባህር ዳር ከዚያም በሌሎች ሀገሪቱ አካባቢዎች ህዝባዊ ስብሰባዎች እንደሚያደርጉ አብራርተዋል። አገር አቀፉ የፖለቲካ ፓርቲዎች ምክር ቤትና የእስካሁን እንቅስቃሴዎቹ በተለይ በምርጫ ወቅት በተደጋጋሚ የሚጠቀሰው የዚህ ምክር ቤት እንቅስቃሴ አሁን ምን ደረጃ ላይ ይገኛል? በተከታይ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ